የወሰን ቁርቁር ቀበሌ የከፋ ጉዳት ካደረሰባት ግጭት ገና በቅጡ አለማገገሟን የሚያሳብቁ ጠባሳዎች አሏት። የተቃጠሉ መኖሪያ ቤቶች አመድና ፍርስራሽ እዚህም እዚያም ይታያል። መንደሯ የነበራት አንደኛ ደረጃ ትምህርት ቤት ብርቱ ጉዳት ደርሶበታል። የመማሪያ ክፍሎቹና የተማሪዎቹ መቀመጫዎች ውልቅልቃቸው ወጥቶ ይታያሉ። የቀበሌዋ አነስተኛ የጤና ማዕከልም አገልግሎት ከማይሰጥበት ደረጃ ላይ ይገኛል። በቀበሌው ለደረሰው ጉዳት አቶ መሐመድ ሙሳን የመሳሰሉ ነዋሪዎች ምስክር ናቸው። ገበሬው አቶ መሐመድ በወቅቱ በተፈጠረው ግጭት ወንድማቸውን አጥተዋል። የመኖሪያ ቤታቸውም ተቃጥሏል። ባልጭ ቀበሌ የሚባለው ላይ መጠለያ ተሰርቶ ትምህርት ቤቱ ላይ እዛ ስንኖር ነበረ። አሁን ወደ ቀያችሁ ተመለሱ ቤት ይሰሯችኋል መንግስት ሌላ ድግፋት ያደርጉብሃል ኬንዳ ምናምን እናደርግልሃለን ብሎ አሁን ተመልሰናል። ቀበሌያችን ላይ ቤት የተሰራ የለም። ከአንድ በኩል የተቃጠለ ቤት አለ። ከአንድ በኩል ወይም እቺ አሁን እቺ የተረፈ ቤት ላይ ግድግዳ ለሌት በቃ በንፋስ ይወድቃል። አንድ ሶስት ያባወራ አራት አባወራ የሚኖርበት ቤት አለ። ገባ ብለ ብታይ ደግሞ ዘጠኝ አባወራ የሚኖርበት ቤት አለ። የወሰን ቁርቁር ቀበሌ ሊቀመንበር አቶ አልየ መሐመድ 691 አባወራዎች መፈናቀላቸውን ለዶይቸ ቬለ ተናግረዋል። ወሰን ቁርቁር በአማራ ብሔራዊ ክልላዊ መንግስት በኦሮሞ ብሔረሰብ ዞን ጅሌ ጥሙጋ ወረዳ የምትገኝ ቀበሌ ነች። ጉዳት የደረሰባት ከሶስት ወራት ገደማ በፊት በአማራ ክልል ውስጥ በሚገኙት የሰሜን ሸዋና የኦሮሞ ብሔረሰብ ዞኖች አዋሳኝ አካባቢዎች በተቀሰቀሰ ግጭት ምክንያት ነው። በግጭቱ በሁለቱም ዞኖች ውስጥ በሚገኙ ከተሞች የከፋ ጉዳት ደርሷል። አቶ አልዬ እንደሚሉት በወሰን ቁርቁር ቀበሌ ብቻ 16 ገደማ ሰዎች ህይወታቸውን አጥተዋል። ከዚች ቀበሌ ብቻ ወደ 16 ነው 17 ሰዎች ሞተዋል። የተቆሰለ ደግሞ ከዛ በላይ ነው። በሞትም በቁስልም በጣም ጉዳት ነው ያለው። ጤፍና ማሽላ አምራቹ ገበሬ ኑሯቸው ተናግቶ እርዳታ ጠባቂ ሆነዋል። ከመንግስት በቂ እርዳታ ባያገኙም የአካባቢው ማህበረሰብ የቻለውን እየሰጠ እንደሚያኖራቸው ለዶቸ ብላ አስረድተዋል። አንድ 50 ኪሎ ያቻላ 2 ኪሎ ያቻላ 5 ኪሎ ያቻላ በዛች እየረዱን ነው መንግስት የአሁን ሶስተኛ ወራችን ይዘናል። አንድ ጊዜ ስንዴስ ተሰጥቶናል። ምሳሌ ለአንድ ሰው አስራአምስት ኪሎ ለአንድ ሰው አስራአምስት ኪሎ ተሰጥቶናል አንድ ጊዜ ለመንግስት። የወሰን ቁርቁር ቀበሌና አካባቢው ነዋሪዎች ከግጭቱ ዳፋ በቅጡ ባያገግሙም ለምርጫ እየተዘጋጁ ነው። ቀበሌዋ በምትገኝበት የጅሌ ጥሙጋ ወረዳ ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ፣ የአማራ ብሔራዊ ንቅናቄ እጩዎቻቸውን ለህዝብ ተወካዮች ምክር ቤትና ለአማራ ክልል ምክር ቤት መቀመጫዎች ያወዳድራሉ። በወረዳው በምርጫ አስፈጻሚነት የተሰማራ ወጣት ኡመር አብደላ ስለ ምርጫ ሂደቱ ይህንን ለዶቸቨለ ተናግሯል። የጸጥታ ሁኔታው የፈጠረው ተጽዕኖ የለም ማለት ሰላማዊና ፍትሀዊ እንትን ነው ያለው እንቅስቃሴ ግልጽና ታማኝነት ባለው ሁኔታ ነው እየተካሄደ ያለው። ምንም አይነት ተጽዕኖ የለብንም። ምንም ያስፈራም ነገር የለም። ወቅታዊ ሁኔታ ምንም የሚያስ ችግርም ነገር የለም። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ ሶስት ባስተላለፈው ውሳኔ በጅሌ ጥሙጋ ወረዳ አቅራቢያ በሚገኙት ማጀቴ፣ ሸዋሮቢትና ኤፌሶን አካባቢዎች የሚካሄደውን ምርጫ አራዝሟል። በተጠቀሱት አካባቢዎች ምርጫ ጳጉሜ አንድ ቀን ይካሄዳል። ምርጫ የተራዘመባቸው አካባቢዎች የገጠማቸውን የጸጥታ ችግር የምትቋደሰው ጅሌ ጥሙጋ ወረዳ ግን ለነገ ቆርጣለች። የወሰን ቁርቁር ቀበሌ ሊቀመንበር አቶ አልየ መሐመድ ምርጫውን ከውክልና አስፈላጊነት ጋር ያገናኙታል። ዛሬ ይህን ምርጫ አካሄድ ነው። የተወካይ ምክር ቤት እዚያ ላይ ልናጣ ነው። እኛን ጉዳይ እኛን ችግር ማይገልጽበት አካሄድ ይኖራል። ስለዚህ በዚህ ጉዳትም ሆነ ምርጫም እንመርጣለን ብለን ነው የወሰድ ነው። በአንድ ጎኑ በተቃጠለ ቤት እየኖሩ ለህልውናቸው እርዳታ ጠባቂ የሆኑት ገበሬ ነገ ድምፅ ከሚሰጡ የወረዳው ነዋሪዎች መካከል ናቸው። አቶ መሐመድ እንዲያውም ገፍ አድርገው ከምርጫው በኋላ ስልጣን የሚረከብ መንግስት የማስተካከል ኃላፊነት አለበት ይላሉ። ምርጫ ያው የኛ ግዴታችን ነው። አላ መንግስት የሚኖር አገር የለም። አንመርጡም ብልም ወደ ኢትዮጵያ ወደ ለመፍረስ ልቴን ነው። ስለዚህ አመራጫችን ምርጫ መርጠን መንግስት በሁለት እግር ቆሞ እንዳስተካክልም ብለን ነው ተስፋችን። ኛ ለዶይቼ ቬለ እሸቴ በቀለ ከወሰን ቁርቁር